ጥያቄ 41 የጾም ሱናዎች ምን ምንድን ናቸው ጥቀሳቸው። መልስ አንደኛ ስናፈጥር ፊጥራችንን ማፍጠን፣ ሁለተኛ ሱሖርን አዘግይቶ መመገብ፣ ሶስተኛ በጎ ስራንና ዒባዳን ማብዛት፣ አራተኛ ጾመኛ ሆኖ ሲዘልፉት እኔ ጾመኛ ነኝ ማለት፣ አምስተኛ ጾም በሚፈቱበት ጊዜ ዱዓ ማድረግ። ስድስተኛ ጾምን በእርጥብ ወይም በእሸት ቴምር ወይም በማንኛውም ቴምር ማፍጠር ካልተገኘ ደግሞ በውሃ ማፍጠር